የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ግንቦት 17 2016 ዓ ም ዝግጅታችን ጀመረ በአፋር ክልል መጋሌ ወረዳ ሶስት ሰዎች በታጣቂዎች መገደላቸው ተገለጸም። ይህን የተመለከተ ዘገባ በምሽቱ ወደ እናንተ እናደርሳለን። ከሰሞኑ ልክ ያለፈን የመጠጥ ሱስ ጦስ በአስቂኝ አቀራረብ የቃኘ የስዕል አውደ ርዕይ በአዲስ አበባ ቀርቧል። ይህም በምሽቱ ወደ እናንተ ከምናደርሳቸው ዝግጅቶች መካከል ነው። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራቸው አድማጮቻችን አስመማየ ነው ነኝ ፕሮግራሙ በመምራት እስከ ምሽቱ አራት ሰዓት ድረስ አብሬያችሁ አመሻለሁ። እናንተም ምሽቱን ከእኛ ጋር እንድታሳልፉ ከወዲሁ የስቱዲዮ ቅንብሩ የምትመራልን ብርሃን አይሉ ናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። በዛም እንድትከታተሉን እጋብዛለሁ። አሁን ሰዓቱ የዕለቱ የዓለም ዋና ዋና ዜናዎች ወደ እናንተ የሚደርሱበት ነው። ወደዚያው ልምራችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካ የዓለም አቀፉ የፍትህ ፍርድ ቤት እስራኤል በጋዛ ከተማ ራፋ የምታደርገውን ጥቃት እንድታቆም የሰጠውን ትዕዛዝ አደነቀች። ፍርድ ቤቱ ያቀረበውን የተኩስ አቁም ጥሪ ያደነቁት የደቡብ አፍሪካ የውጭ ጉዳይ ሚኒስትር ናሌዲ ፓንዶር ትላንት አርብ በሬዲዮ በሰጡት አስተያየት የተባበሩት መንግስታት አባል አገራት ለውሳኔው ተግባራዊነት ድጋፍ እንዲያደርጉ አሳስበዋል። ደቡብ አፍሪካ ሐማስ ጥቅምት ሰባት ቀን በእስራኤል ላይ ያደረሰውን ጥቃት ተከትሎ እስራኤል በጋዛ የወሰደችውን እርምጃ ዘር ማጥፋት ነው ስትል ከሳለች። ዓለም አቀፉ የፍትህ ፍርድ ቤት የዘር ማጥፋት የተባለውን ጉዳይ እያጤነ ሲሆን፣ ቀደም ሲል እስራኤል በወታደራዊ ዘመቻዋ ወቅት የዘር ማጥፋት ድርጊቶችን ለመከላከል መውሰድ ይገባታል ያለውን የቅድመ ዝግጅት እርምጃዎችን አውጥቷል። እስራኤል ግን በራፋ ወታደራዊ እርምጃዋን የቀጠለች በመሆኑ ደቡብ አፍሪካ ተጨማሪ ትእዛዞች እንዲወጡ ጠይቃለች። የውጭ ጉዳይ ሚኒስትሩ ፓንዶር እስራኤል የፍርድ ቤቱን ትእዛዝ ስለ ማክበሯ ያላቸውን ጥርጣሬ ገልጸው የተባበሩት መንግስታት ድርጅትና የጸጥታው ምክር ቤት ዓለም አቀፍ ሕግን እንዲያስከብሩ ጠይቀዋል። ዘገባው የኤኤፍፒ ነው። ዛሬ ቅዳሜ የተሰበሰቡት የበለጸጉት የቡድን ሰባት አገራት የፋይናንስ ሚኒስትሮች ከታገዱ የሩሲያ ንብረቶች ከሚገኘው ወለድ ዩክሬንን ለመርዳት ይስማማሉ ተብሎ ይጠበቃል። ስምምነቱ በሚቀጥለው ወር ለሚደረገው የቡድን ሰባት አገራት መሪዎች ውሳኔ ጥርጊያ መንገድ እንደሚከፍት ተገምተዋል። ውሳኔው ያስፈለገው ከሁለት ዓመታት በላይ ሩሲያን እየተጋፈጠች ለምትገኘው ዩክሬን ተጨማሪ የገንዘብ ድጋፍ በማስፈለጉ ነው። የዩክሬን የገንዘብ ሚኒስትር ሰርጌ ማርቼንኮ በሰሜን ጣሊያን በሚ የሚገኘው ስትሬሳ ከተማ በተካሄደው የሚኒስትሮች ስብሰባ የገንዘብ ድጋፍ ጠይቀዋል። ኬቭ በካርኪቭ ክልል የሩሲያን ግስጋሴ አቁም ያለው ብትልም የዩክሬን ጠቅላይ ኤታ ማዦር ሹም ዛሬ ቅዳሜ ጠላት በከፊልም ቢሆን ስኬት አግኝቷል ሲሉ ሁኔታው አስጨናቂ ነው ብለዋል። የዩናይትድ ስቴትስ የግምጃ ቤት ሹም ጃኔት የለን ከታገዱት የሩሲያ ንብረቶች ከሚገኘው የወደፊት ወለድ ለዩክሬን የ50 ቢሊዮን ዶላር ብድር እንዲሰጥ አማራጭ አቅርበዋል። የቀረበው ሀሳብ ዩክሬንን በትልቁ የሚያጠናክር ቢሆን ቢሆንም እዳውን የሚወስነው ማን ነው? ሊኖር የሚችለውን እስኪሳራ በዩናይትድ ስቴትስና በቡድን ሰባት አገሮች መካከል መከፋፈል የሚቻለው እንዴት ነው? የወለድ ተመኑ አወሳሰንስ እንዴት ይሆናል? የሚሉትን ጨምሮ ዝርዝር ጥያቄዎች ተነስተዋል። ሩሲያ ዩክሬንን እንደ ኤሮፓ አቆጣጠር በ2022 ከወረረች ወዲህ በቢሊዮኖች የሚቆጠሩ ዶላሮች መዋለ ንዋያዎችና ሌሎች ንብረቶች በምዕራባውያን ታግደዋል። ለዩክሬን እንዲከፈል የታሰበው በተቀማጭ ከተያዙ እነዚህ ሀብቶች መሆኑን በኤፍፒ ዘገባ ተመልክተዋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ቻይና በታይዋን አቅራቢያ የጦር ልምምድ አደረገች። ቻይና 111 አውሮፕላኖችና 46 የባህር ኃይል መርከቦችን በማሰማራት በታይዋን ዙሪያ ለሁለት ቀናት የፈጀውን ወታደራዊ ልምምድ አጠናቃለች። የታይዋን መከላከያ ሚኒስቴር 82 የቻይና አውሮፕላኖች የታይዋንን የባህር ሰርጥ መስመር አቋርጠው ወደ ታይዋን የውሃ ክልል 24 ማይል ቀርበው መብረራቸውን አስታውቋል። ልምምዱ ቻይና እንደ ገንጣይ በምትመለከታቸው አዲሱ የታይዋን ፕሬዚደንት ቺንግቴን ላይ ያነጣጠረ መሆኑ ተገልጸዋል ቤጂንግ ልምምዶቹን አስፈላጊ ናቸው ስትል ታይዋን አለመረጋጋትን የሚፈጥሩ ትንኮሳዎች ናቸው ብላለች። ተንታኞች ይህ የቻይና ልምምድ ከነሐሴ 2022 ወዲህ ሶስተኛው መጠነ ሰፊ ልምምድ ሲሆን ወደ ታይዋን የቀረበ እንደሆነም ጠቁመዋል። የቻይናን ጥቃት ለመከላከል ታይዋን ደህንነቱ የተጠበቀ የአሜሪካ ጸረ መርከብ ሚሳይሎች ያስፈልጋታል ሲሉም ተንታኞች መክረዋል። የቻይና መከላከያ ሚኒስቴር ውህደቱ እስኪሳካ ድረስ ቀጣይነት ያለው ጫና እንደሚኖር አስጠንቅቋል። በመጨረሻም የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለሦስተኛ ጊዜ የሥልጣን ዘመን መወዳደር በሚፈልጉበት ባለብዙ ደረጃዎች ምርጫ በሚሊዮኖች የሚቆጠሩ ህንዳውያን ዛሬ ቅዳሜ ድምጻቸውን ሰጥተዋል። መራጮቹ ድምጻቸውን የሰጡት በስምንት ክልሎችና በፌዴራል ግዛቶች በሚገኙ 58 የምርጫ ክልሎች 45 ዲግሪ ሴልሲየስ የደረሰ ከፍተኛ የሙቀት መጠን በተመዘገበበት ሁኔታ ውስጥ እንደነበር ተጠቅሷል። የሞዲ ባህራቲያ ጃናታ ፓርቲ ወይም ቢጂፒ ከጠቃዋሚዎቹ ከተቃዋሚዎቹ ከኮንግረስ ፓርቲና ከክልላዊ ፓርቲዎች ጥምረት ጋር በመወዳደር ያሸንፋል ተብሎ ይጠበቃል። ተቺዎች እስልምናና ሙስሊሞችን ይቃወማሉ የሚባሉት ሞዲ በምርጫ ዘመቻቸው ከፋፋይ ንግግሮችን ተጠቅመዋል ሲሉ ወቅሰዋቸዋል። ሞዲ በታችኛው ምክር ቤት ከ543 መቀመጫዎች 400 በማግኘት ለማሸነፍ እንዳለሙ ተነግሯል። ተቃዋሚዎች በስራ አጥነትና በዋጋ ንረት የተነሳ ሊያሸንፉ እንደሚችሉ ተስፋ አድርገዋል። የምርጫው የመጨረሻው ዙር እንደ አውሮፓ አቆጣጠር ሰኔ አንድ እንደሚካሄድ ሲነገር ውጤቱ በሰኔ አራት እንደሚገለጽ ይጠበቃል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 17 2016 ዓ.ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዘወትር ሰኞ እስከ እሁድ ከምሽቱ ሶስት ሰዓት ጀምሮ የሚተላለፍላችሁን ዝግጅታችን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይም በቀጥታ ማዳመጥ እንደምችሉም ከወዲሁ ለማስታወስ ወዳለሁኝ። ለዛሬ ቅዳሜ ምሽት ወደ ያዝነው የመጀመሪያ ቅንብር እንለፍ። የምሽቱ የመጀመሪያ ቅንብራችን የሚሆነው መግቢያ ላይ ያስተዋውቋቸው ርዕሰ ጉዳይ ነው። ከአጎራባች የትግራይ ክልል ወረዳዎች ወደ አፋር ክልል ተሻግረዋል የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ባለፈው ረቡ ግንቦት 13 ቀን 2016 ዓ.ም በአፋር ክልል መጋሌ ወረዳ ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸውን ለአሜሪካ ድምፅ በስልክ አስተያየታቸው የሰጡ የአካባቢው ነዋሪዎች ተናግረዋል። የትግራይ ደቡባዊ ዞን አስተዳደር ሀጎስ ሀብቱ ግን ከክልሉ ወሰን ተሻግረው አፋር ውስጥ ጥቃት የፈጸሙ ታጣቂዎች እንዳሌሉ ተናግረዋል። የአፋር ክልልም ሆነ የፌዴራል መንግስት ደረሱ የተባሉትን ጥቃቶች አላረጋገጡም። ግድያዎቹን ስለፈጸሙት ታጣቂዎች ማንነትም የሰጡት መግለጫ የለም። በጉዳዩ ላይ የአሜሪካ ድምፅ በየደረጃው ካሉ የፌዴራል መንግስትና የአፋር ክልል አመራሮች ምላሽ ለማግኘት ያደረግነው ጥረትም አልተሳካም። ኬኔዲ አባተ በዚህ ጉዳይ ተጨማሪ አለው። ከአፋር ክልል ዞን ሁለት መጋሌ ወረዳ በስልክ አስተያየታቸውን የሰጡን የአካባቢው ነዋሪዎች ከትናንት በስቲያ ረቡዕ ግንቦት 14 ቀን 2016 ዓ.ም የትግራይ ክልልን ወሰን ተሻግረው አፋር ክልል የገቡ የታጠቁ ሰዎች ጥቃት መፈጸማቸውን ተናግረዋል። ጥቃቱ ተፈጸመ በተባለበት አካባቢ ነዋሪ መሆናቸውን የነገሩን አቶ አሊ ሲራጅ የተባሉ አስተያየት ሰጭ ታጣቂዎቹ በሁለት ክልሎች አዋሳኝ ላይ በምትገኘው መጋሌ ወረዳ ቀበሌ ውስጥ ማለዳ ላይ ጥቃት ፈጽመው ሶስት ሲቪል ሰዎች መግደላቸውንና ቤቶች ማቃጠላቸውን ተናግረዋል። የእንስሳት ዘረፋ እንደተፈጸመም ጨምረው ገልጸዋል። አሁን ይሄ ጥቃቱ የፈጸመው በመጋሌ ወረዳ ጦርሰ ቀበሌ ልዩ ስም ኤለጎበ ንል የምትጠራው ቦታ ላይ ነው። አርብቶ አደር ማኅበረሰብ ላይ በከፈተው ጦርነት ደግሞ ከፍተኛ ውድመትና ኪሳራ ነው የፈጸሙት። ጉዳቱ የደረሰው ግመሉ አሁን ግመል ስድስት ሺ ግመል ጉዳት ማለት ሁን የት እንደወሰደው አይታወቅም። ስልሳ ሺ መሆን በግና ፍየል ወሰዱት ያቃጥሉት ቤቶች ደግሞ ብዛት መቶ ሀያ ቤቶች ተቃጥሏል። ሶስት ህይወት ደግሞ ጠፍቶበታል። ወንዶች ናቸው፣ ወንዶች ናቸው፣ ሶስቱም ወንድ ናቸው። ሶስት ወንድ ያው ሁሉም ወጣቶች ና ወጣቶች ማለት ይችላል። ሰባት ሰው ደግሞ ውጋት ኃይለኛ እንትን ነው የደረሰበት ጉዳት ደርሶበታል። ቃት የተፈጸመው ከትናንት ያውዲያ ነው። ዛሬ ሶስተኛ ቀን ነው። በሰባት ወራር ነው ማለት ወታደሮች ያመጡት በሰባት ዶላር አላግፎ ነው ህብረተሰብ ላይ ጥቃት ያደረሱ ቅጧት ነው አሁን የአስራ ሁለት ሰዓት ላይ ነው ጥቃት የፈጸመባቸው የትግራይ ክልልም ባለፈው ለግንቦት አስራ ሁለት አጥቢያ በራያ አዘቦ በአጎራባች አካባቢው ከአፋር ክልል በመጡ ታጣቂዎች ጥቃት ተፈጽሟል እና በዚህም ሰባት ሰዎች በአብዛኛው ሕጻናት የሆኑ ተገድለዋል የሚል ክስ አቅርበዋል። እና በዚህ ላይ እንዲያው ምንድን ነው የእናንተ አስተያየት? አሁን ይሄ ያው እነሱ መግለጫው ትግራይ ግሊል ግዜ ወሳድር ከአፈር በኩል የመጡ አካላት ወደ ትግራይ ገብቶ ጨፍጭፏል ነው ያሉ። ይህ ነገር ፕርቲኪለር ለም በኛና በነሱ ድንበር ነው አሁን ሰዎች የመጡት ከዛ ደግሞ ሁላችንም አውግዘነዋል። አሸባሪ ሽፍታ ነዋ በኛና በነሱ መሀል ገብቶ አሸባሪ ሽፍታ ነው የፈጸመው። እነዚህ የፈጽሙት አካላቶች ደግሞ አፋር ይሁን ትግራይ ይሁን ግን የታወቀ ነገር የለም። እኛ አላወቅንም እስካሁን። እርግቱ መፈጸም አልነበረበትም። አውግዘነዋል እንዳወገዝነው ደግሞ ማንም አይነት ምላሽ ሳንሰጥ ነው እነሱ አሁን በአስራ ሁለት ሰዓት ጦርነት የከፈቱብን ማለት ነው። እኛም ከሆነ መጠራት አለበት ሳናጠራ ኃላፊነት የጎደለው ጦርነት ነው ብዬ ነው የማምነው። ይህን አቶ ሙስጠፋ ሙሳ የተባሉ የአካባቢው ነዋሪ ነኝ ያሉ አስተያየት ሰጪ፣ እኔ እዛው ክስተቱ በተከሰተበት ቦንሳ ገበሬ ነዋሪ ነኝ እና በድንገት መጀመሪያ እነሱ አላሰብንም፣ ያን የሄድ ታጥቆ ምናምን የታጠቀ ሀይል ይመጣብናል ምናምን በማለት አላሰብንም። የጎረቤትና ጎረቤት ግጭት መስሎን ነበረ። ከዛ ቤተሰባት ኦራር መጡብንና ከፈቱብን ቶክሲና መቶ ሀያ ምናምን ቤት ተቃጠለብን። የነበረው ፍየልም ጊሜሮች ምናምን እዛው የነበረ እንዳለ ወረሩት ማለት ነው። ምንም የሚበላም የሚለበስም አላተረፉንም። ነዋሪዎቹ ጥቃት አደረሱ ያሏቸውን ሰዎች ከትግራይ ክልል የመጡ ታጣቂዎች ናቸው ከማለት ውጪ ማንነታቸውን በይፋ አልተናገሩም። ከአሜሪካ ድምፅ ተጠይቀው በመኪና ላይ የተጫኑ ታጣቂዎች ከመሆናቸው ውጪ የሚያውቁት ነገር እንደሌለ ተናግረዋል። የአፋር ክልልም ሆነ የፌዴራሉ መንግስት ደረሱ የተባሉትን ጥቃቶች አላረጋገጡም። ድርጊቶቹን ስለፈጸሙት ታጣቂዎች ማንነትም የሰጡት መግለጫ የለም። ጥቃቱ ተፈጸመ የተባለ የተካሄደበት የአፋር ክልል ዞን ሁለት የሰላምና ጸጥታ ቢሮ ኃላፊ በስልክ ስለ ጉዳዩ መረጃ ጠይቀናቸው ስብሰባ ላይ መሆናቸውን ገልጸው አመሻሽ ላይ እንድንደውልላቸው የነገሩን ቢሆንም ከዚያ በኋላ ስልካቸው ጥሪ አይቀበልም። የፌዴራልና የክልል መንግስት የኮሚኒኬሽን ባለስልጣናት ደግሞ ስልክ ባለመመለሳቸው በጉዳዩ ላይ በየደረጃው ካሉ የፌዴራል መንግስትና የአፋር ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአሁኑ ጥቃት መድረሱ የተነገረው ከአፋር ክልል እንደመጡ የተገለጹ ታጣቂዎች በፈጸሙት ጥቃት በከብት ጥበቃ ላይ የነበሩ ሰባት ሰዎች በአብዛኛው ህጻናት መገደላቸውን የትግራይ ክልል ጊዜያዊ አስተዳደር ካስታወቀ ከጥቂት ቀናት በኋላ ነው። በአፋር ክልል ተፈጸመ የተባለውን ጥቃት በተመለከተ አስተያየታቸውን የሰጡን የትግራይ ክልል ደቡባዊ ዞን አስተዳዳሪ ሀፍቱ ኪሮስ ከአካባቢው በመሄድ ጥቃት የፈጸሙ ታጣቂዎች እንደሌሉ ገልጸዋል። በፍጹም የተፈጸመ ጥቃት የለም ብቻ ሳይሆን እየነገርኩ ያለሁት ኬኔዲ ሰባት ከአስራ አንድ አመት እስከ አስራ ስምንት አመት ህጻናት ሁለት ሰዎች ናቸው። ሁለት ልጆች ናቸው። ከሀያ አመት በላይ ያሉት በጥይት ተጨፍጭፈዋል። ይሄ በጣም ትልቁ አጀንዳ መሆን ያለበት ይሄ ነው። እና ያንን በፍጹም አላረግንም፣ ልናረግም አንችልም ማለት ሕግና ስርአት አለ አፋር መንግስት ካለ የፌዴራል መንግስቱም ካለ ዜጎች ተጨፍጭፈዋል። ስለዚህ እነዚህን ዜጎች ጨፍጫፊ በሕግ በሕግ ነው መጠየቅ ያለብን ብለን እኔ ያስቆም ነው ያን ያህል ወደዛ የምንሄድ እንደዛ አይነት ተራ ሰዎች አደለንማ። ከዛ በኋላ ፍጹም የተፈጠረ ነገር የለም አብረን ያው ከአፋር አመራሮች ጋር ግንኙነት እያደረግን ነው። በተቻለ መጠን በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ለማክሰኞ ግንቦት 12 ቀን 2016 ዓ ም አጥቢያ በከብት ጥበቃ ላይ የነበሩ ሰባት ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ በጥይት ተደብድበው መገደላቸውን የወረዳው አስተዳዳሪ አቶ ተዘራ ጌታሁን ለአሜሪካ ድምፅ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ግንቦት 13 ባወጣው መግለጫ ታጣቂዎቹን ወንጀለኞች በማለት ከመግለጽ ውጪ ማንነታቸውን በይፋ አላስታወቀም። ጥቃት አድራሾቹን ለመያዝ የአፋር ክልልና የፌዴራል ፖሊስ ጥረት እንዲያደርጉም ጠይቆ ነበር። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ሊደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የሜይል አድራሻችን ነው። ወደ ተከታዩ መሰናዷችን ስናልፍ ደግሞ ተከታዩ መሰናዷችን የኢትዮጵያን ሴቶች እየተቀዳደረ ያለው የመስመር ላይ ቴክኖሎጂ ፆታዊ ጥቃትን የሚመለከት ነው። ሴቶች በኢትዮጵያ ከፍተኛ በሚባል ደረጃ በመስመር ላይ ቴክኖሎጂ የተደገፈ ፆታዊ ጥቃት እየደረሰባቸው እንደሚገኝ አንድ ጥናት አመለከተም። የኢትዮጵያ ሴቶች በማህበራዊ ትስስር አማራጭ ቴክኖሎጂዎች አማካኝነት ጾታ መሰረት ያደረጉ አድሎና ጥቃቶች እየተፈጸሙባቸው እንደሚገኙና በዚህም ምክንያት ዝም እንዲሰኙ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አመልክቷል። ስመኝሽ የቆየ የጥቃቱን ተጎጂዎችና የጥናቱን ተሳታፊዎች አነጋግራ ተከታዩን አዘጋጅታለች። ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገድ ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል። የተለያዩ የደፍርሻለው፣ አሲድ ደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨን ዶ ገምተ ነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል። ው ታርጋ የፎቶ ካነሳ ጥገቤ ነው ማለት ነው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲዘወንድነሽ ምናምን ብለው ሶስት ምናምን ያዋከቡኝ አካቡኝ ጊዜ ነበረ በዛሬ ሶስት ወር አራት ወር አካባቢ አይቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሻን ፖስት አደረጉብኝ ዛቻው እና ማስፈራሪያው ሪል ሆነ ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው ያ ደግሞ ኬክ ነው ጥቃት ሊመጣ ትችለው በጣም ከባድ ነው ኢንዴሽን ፖስት ሲያደርጉ መውጣት ነበረብኝ ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ትሄጃለሁ ማለት ነው ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጾታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኞቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች። በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራውማ ማድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው። በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑ እና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው ዘጠና ስድስት ነጥብ ዘጠኝ በመቶ ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል። ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ ተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው። ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዝኛ የተካሄደ ሲሆን በጥናቱ ቃለመጠይቅ ከተደረገላቸው ሴቶች መካከል 78 ከመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ሕዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች። ብዙ ተጽዕኖች አሉት አንደኛ፣ እንደዚህ ማህበራዊ ሚዲያ ላይ ወይም መየነበርብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቷን የሴቶችን ተሳትፎ የመገደብ ኢምፓክት አለው ። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል። የግል ህይወት ሊረብሽ ይችላል። የስራ ህይወት ላይም ጫና ሊያሳድሩ ይችላል። ሴታሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራች መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር። መጀመሪያ የዛሬ ሶስት አመት አካባቢ የአሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናድርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ እና ወደ ሌላ ወደ ሌላ ነገር ቢዚ ምናምን ነው አይነት መልስ የሰጡ። ተስፋ እንደሌለው ገብቶን ተመልሰ ወደ እዛ ሄደን አናውቅም። ታዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው። ማን እንደፈጸማቸው ማወቅ አይቻልም። ስ ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት ይችላለው። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው አካውንታቢሊቲ መካኒዝም መፍጠር አለባቸው። ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሂዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊዮን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች። ሬሳርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ። ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርዶ ነው ድምጻቸውን እንዳይጠቀሙ እኔም በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም። በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከል እና በማህበራዊ ሚዲያ የሚሰራጩ ሀሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሀሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን፣ አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች። ስልጠና መሰጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል፣ ለእነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሰ ይመለከተዋልና ይሄኛው ጉዳይ የሀገር ጉዳይ ነው። የሴቶች ብቻ ጉዳይ ስላልሆነ ሁሉም የየራሱን አስተዋጽኦ እንዲያደርግ ነው። ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ አላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽቱ ሌላኛው ዝግጅታችን ደግሞ ከሰሞኑ በአዲስ አበባ ስለቀረበው የስዕል አውደሪ የተመለከተ ነው። ከሰሞኑ ልክ ያለፈን መጠጥ ሶስት ወስ በአስቂኝ አቀራረብ የቃኘ የስዕል አውደሪ በአዲስ አበባ ላይ ቀርቧል። ቅምቀማ የሚል ርዕስ የተሰጠው አውደሪ በሶስት ሳ ሰናዳ ሲሆን ከ30 በላይ ሥራዎች ቀርቦበታል። ሀብታሙ ስዩም ከሳሊያኑ መካከል ከሁለቱ ጋር አጭር ቆይታ አድርጓል። ዘገባው በመቀጠል ይሰማል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኑስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጅ ወጣቶች ዓመት አልፎ ዓመት ሲተካ ለየደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች፣ ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋዝተው የሚቀርቡበት አውደ ርዕይ ነው። በተለያየ ታይትሎች ላይ ነው ስንሰራ የነበርነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ በተለያዩ ርዕሶች ላይ ቢክ ያደረገን ካልተሳሳትኩኝ ለአስራ ሶስተኛ ዙር ነው። ይህን የቅምቀማ የሚለውን ኤግዚቢሽን ያዘጋጀ ነው። የሰማችሁት ሲራክ ይልማ ነው። ከሀያ ዓመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደሪ ላይ የስዕል ሥራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው። እየመጡ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኘ ሁል ጊዜ ቢሆን ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነግሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንስራው። አውደርዩ ልክ ያለፈ መጠጥን ጦስ በካርቱን ስሎች ይቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ። ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልዕክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው መተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል እኛም ያለፍንበት እውነታዎች አሉ እና እነሱ እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው፣ ማህበረሰቡን ወጣቱን ለማስተማር ነው። ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደሬ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል። ቀለል ያለ ሊመስል ይችላል ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ ሰላሳ እና ሰላሳ ሁለት የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ እኔ አስር አካባቢ ደርሶ ሰርቻለሁ። ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የሥነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያውሳል። አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው ከቲያትሩ፣ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ፣ ስነ ልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ። አርት ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለአስራ አራተኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም ሌሎች ተቋማቶች ይሄን አዘጋጅተው ሊሆን ይቻላል፣ ግን ይሄ ጥምረት ልዩት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸው ለትከለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደኔ በዚህ አውደ ርዕይ ላይ የተሳተፉት ሲራኪልማ በስርዓት ሁሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኬልማ እንዲህ ገልጸዋል። አብሮ ለሀያ ዓመት በመዝለቅ ግን የእኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስካሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎቼን ስህተት ሌላኛው ጓደኛ ያሳይኛል፣ ለይኩን ወይ ደግሞ አብሮ እየሰራ ያለው ብስራት ስህተቱን ያሳይኛል። በጣም ትልቅ መደጋገፍ ነገር አለው። በሕይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኮነን ነው። አብሮ እንደመስራት የሚያክል ነገር ምንም ነገር የለም። የቅምቀማ ውደር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን እለት ከእለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቀምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሳሌዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያን ፔንቲንጉም በስክላፕቸሩም በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለ ባቸው ብዬ አስባለሁ እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙ እና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር የምናንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝ እና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ። ባረቄ ጠርሙስ ጥርሶ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ ያገር ዘብ የዘንድሮውን ቅምቅማ ወደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰአሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የግንቦት 17 2016 ዓ ም የቅዳሜ ምሽት ዝግጅታችሁ ወደ እናንተ መድረሱን ቀጥሏል። አብራችሁን ስላላችሁ በድጋሚ እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ ይህ ሳምንታዊ የሙዚቃ ቃና ነው እስከ ስርጭቱ ፍጻሜ የማስተናገዳችሁ እንግዶልነኝ አብራችሁን እንድትቆዩ እጋብዛለሁ ድምፃዊ ለምለም ኃይል ሚካኤል፣ ግጥም ናትናኤል ግርማቸው፣ ግሩም ግጥም ነው። ዜማና ቅንብር ኤልያስ መልካ ጊዜ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮም ባለመጸና የታል ሰሆኖ ጀግና ሐቀኛው ትንቆ አፈኛው ሲፈራ መዋል ብርቆኖበት አንዱ በአንዱ ስፍራ ክብር ከብር ውሎ በሰው ላይመዘን ያጣስ እንቅልፍ አለው ላገኘው ነው ማዘን

You took it and did Blondie. ሄርት ኦፍ ግላስ ብሎንዲ በአውሮፓውያን አቆጣጠር 1974 በኒውዮርክ የተመሠረተ አሜሪካዊ የሮክ ባንድ ነው። ዘፋኛዋ ዴቢ ሃሪ እና ጊታር ተጫዋቹ ክሪስ ስታይን ነበሩ የመሠረቱት። በወቅቱ በአሜሪካ አዲስ የዘፈን ማዕበልን እንደፈጠረ ይነገርለታል። ባንዱ የሮክ ቢሆንም ይህን የዲስኮ ሙዚቃ በ1979 ለቋል። ከአራት ዓመታት በፊት ማይሊ ሳይረስ በአይሄርት ሬዲዮ ፌስቲቫል ላይ ስትዘፍን ነው እንደገና ዘፈኑ ተወልዷል ማለት ይቻላል። በማይሊ ሳይረስ ዩቲዩብ ላይ ብቻ 179 ሚሊዮን ጊዜ ታይተዋል። አጀማመሩ ሸጋ ሆኖ ዘግይቶ ግን እክል ስለገጠመው ፍቅር ይተርካል። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዊ የሙዚቃ ቃና ነው። እንግዲህ ወልደነኝ እስከ ምሽቱ አራት ሰዓት አብራችን ቆዩ። ስቲል ሃቭንት ፋውንድ ዋት አይም ሉኪንግ ፎር ዩቱ የተሰኘው ባንድ ነው። በቦኖ መሪነት የተቀነቀነው ይህ ዜማ ባንዱ መሰረቱ ከሆነው አይርላንድ ውጪ በአሜሪካም ሆነ በቀረው ዓለም ስሙን እንዲተክል አስችሎታል። በእርግጥ ኢትዮጵያ በ1977 ረሃብ በገጠማት ወቅት ባንዱ በላይቭ ኤድ ኮንሰርት ከተሳተፉ አንዱ መሆኑም እንዲታወቅ ረድቶታል። እምነትን ጠብቆ መቆየት ፈተና ያለበት መሆኑ ከዘፈኑ መልእክቶች ዋናው እንደሆነ አቀንቃኞቹ ተናግረዋል። I'm I still haven't found what I'm looking for. You two Yom Jikabudna better. Kana Yikatali. I like about you እነዚህኞቹ ደግሞ the romantics ይባላሉ በፍቅር ቀን ስለተመሰረቱ እያወጡት ስም ነው። what i like about you ተወዳጅ ከሆነው ዜማቸው አንዱ ነው። What I like about you well there's a bridge and there's a river that I still must cross as I'm going on my journey. Oh, I might be lost and there's a rook I have to follow a place I have to go. Whitney Houston step by step. በሕይወት ፈተናዎች በሚገጥሙበት ወቅት ጸንተው ስለመቆየትና ያሰቡት ለመድረስ ትዕግስት እንደሚያስፈልግ ይመክራል። ስቴፕ ባይ ስቴፕ። Well, there's a bridge and there's a river that I still want. Told me just how to get there. the history of the bridge step by step ዩክሬን ያያችሁ እስኪ ጠቁሙኝ፣ የምትለን ኤልዛቤት ተሾመነች ካያችሁ፣ ጠቁሟት። በዚሁ ሊሰናበታችሁ የሳምንት ሰው ይበለን እንግዲህ ወልድነኝ። ሰላም ዜናዎቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙ በማቀናበር አብራን የቆየችው ብርሃን አይሉናት፣ ዋና አዘጋጇ ጽዮን ግርማ ነበረች። እንዲሁም ፕሮግራሙን በማሰናደት አብረን ከተሳተፉ መለያ አሜሪካ ድምፅ ባልደረቦች ጋር ሳስተናግዳቸው ያመሸሁት አስማማየ ነው ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይሆንላችሁ።